በሱዳንና በኢትዮጵያ መካከል ያለውን የድንበር ውዝግብ ለመፍታት ኢትዮጵያ ዛሬም ሰላማዊውን መንገድ እንደምትመርጥ የውጭ ጉዳይ ሚኒስቴር አስታወቀ። ይህንን ለማድረግ ደግሞ ወደ ነበሩበት ስፍራ መመለሳቸው ቀዳሚ ሁኔታ እንደሆነም አሳሰበ። በትግራይ ክልል ይካሄዳል የተባለውን የእርዳታና መልሶ ማቋቋም ስራ ለመገናኛ ብዙሃን እና ሌሎችም አካላት ለማሳየት ዝግጅት እየተደረገ እንደሆነም ተገለጸ። መለስካቸው አመሃ ዝርዝር ዘገባውን አድርሶናል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት ሳምንታዊ ጋዜጣዊ መግለጫ እንደጠቆሙት ከሳምንታት ወዲህ በሱዳንና በኢትዮጵያ የጋራ ድንበር ላይ የተፈጠረው ችግር የተለየ ነገር አይታይበትም። በአምባሳደሩ አባባል የኢትዮጵያ መንግስት በትግራይ ክልል የሕግ ማስከበር ስራውን ለማከናወን ፊቱን ወደ ሰሜን ሲያዞር የሱዳን ኃይሎች ድንበር በመግፋት ቀድሞ በእጃቸው ያልነበረ መሬት ይዘዋል። ይህ ሁኔታ አሁንም አልተለወጠም ያሉት አምባሳደር ዲና እንደ ኢትዮጵያ ፍላጎት ችግሩን በሰላማዊ መንገድ ለመፍታት ሁሉም ነገር ወደ ቀደመው ሁኔታ መመለሱ የግድ ነው ብለዋል። አሁንም ቢሆን ኢትዮጵያ ቅድሚያ የሚሰጠው ችግሩን በሰላማዊ መንገድ መፍታቱን ነው። ሁለቱ ሀገሮች በሰላም ችግሩን እንዲፈቱ ባካችሁ እና አደራድራችሁ ለሚሉ ሰዎች ምስጋናችን እናቀርባለን። ጥሩ ሀሳብ ነው፣ መልካም ሀሳብ ነው እንላለን። ነገር ግን ወደ ድርድር ጠረጴዛ ለመቅረብ አሁንም እንደ ቅድሚያ ያስቀመጥነው ሱዳን ወደ ነበረችበት ቦታ እንድትመለስ እና ወደ ቦታው ይመለሱና ከዚህ ቀደም በነበረን ፎርማት ምክንያቱም አንድ ሁለት ሶስት ኮሚቴዎች ነበሩ ድርድሩን እንቀጥላለን። ውይይቱን በሰላም መንገድ እንፈታለን። እኛ አቋም አሁንም ትላንትም ይሄ ነው። ይህን አቋም እንደገና መድገም እንፈልጋለን። አምባሳደር ዲና በዛሬው መግለጫቸው በሰፊው የዘረዘሩት ባለፈው ሳምንት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ከዩናይትድ ኪንግደም የውጭ ጉዳይ ሚኒስትር ዶሚኒክ ራብ እና ከዩናይትድ ስቴትስ ስቴትስ ሴክሬተሪ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናሽ ጋር ያደረጓቸውን ውይይቶች ነው። በተለይ ለዩናይትድ ኪንግደም የውጭ ጉዳይ ሚኒስትር ዶሚኒክ ራብ በሰሜኑ የኢትዮጵያ ክፍል እየተከናወነ ነው ስላሉት የሰብአዊ እርዳታ አሰጣጥና መልሶ ግንባታ እንዲሁም ማቋቋም ጠቅላይ ሚኒስትር ደመቀ መኮንን በሰፊው እንዲያብራሩላቸው ተናግረዋል። ሚኒስትሩ በዓለም ምግብ ድርጅት ለሰብአዊ እርዳታ ጎንደር የተዘጋጀውን ከምችትም በአካል ተገኝተው መመልከታቸውን አብራርተዋል። የፈረሰውን መሠረተ ልማት በመጠገንም ረገድ እየተደረገ ያለውን እንቅስቃሴ ነው ያስረዷቸው። ጊዜያዊ መንግስት ለመመስረቱ ሳማው በክልሉ የኖርማልሲ ሁኔታ ፕሪቬል እያደረገ እንደሆነ ነው ያስረዷቸው። ይህም ብቻ ሳይሆን ተዛማጅ የሆኑ ጉዳዮችን ይሄ ፎረን ሚኒስትሩ ሱዳንም ጎብኝቶ መጥተው ስለነበረ በኢትዮጵያና በሱዳን መካከል በድንበር አካባቢ ስለሆነውም ነገር አስረድቷቸዋል። በዚህ ረገድ የኢትዮጵያ አቋምን እንደሆነ ያው ሁልጊዜ የምንለው ኢትዮጵያ ሁልጊዜ ለሰላማዊ ድርድር ትኩረት እንደሚሰጥ ነው በደንብ ያስረዷቸው። ከጋዜጠኞች መካከል ከተነሱ ጥያቄዎች አንደኛው በስፍራው ተገኝተው ያለውን ነባራዊ ሁኔታ ለመዘገብ መንግስት እንዲያመቻች የሚያሳስብ ነበረ። አምባሳደር ዲና ይህን ለማድረግ በመንግስት በኩል አሉ ያሏቸውን ችግሮችና ስጋቶች ካብራሩ በኋላ ጋዜጠኞችና ሌሎች አካላትም በሰፊው ተገኝተው ያለውን ሁኔታ መመልከታቸው አዎንታዊ ጎን እንዳለው በማሳሰብ የመንግስት ሀሳብ ነው ያሉትንም አካፍለዋል። አሁን በመንግስትም ደረጃ እዚህም በውጭ ጉዳይም ደረጃ እየተነጋገርንበት ያገንበት ያለነው ጉዳይ እሱ ነው። ጥሩ ነገር እየተሰራ ለምሳሌ ሪሊፍ ሰፕላይ ሄዶ መቀሌ፣ ትላልቅ ከተሞች ውስጥ ተጭኖ ቁጭ ብሏል። ማዳረስም ተጀምሯል። እነዚህ ነገሮች እየተደረጉ እያሉ ነገር ግን ባለማየት፣ እዛ ባለመገኘት፣ እዛ ስላልዘገቡ ሰዎች እንደሌለ እንዳይቆጥሩት አክሰስ ይኖር የሚል ኦረዲ እየተሰራለ ነው ያለው። ከአምባሳደሮቻቸው ጀምሮ በአጭር ጊዜ ውስጥ ወደዛ ወስደን የሚያስፈልገው ቦታ ላይ እንዲያዩ መንግስት ኦረዲ አሁን ሬዲ ነው። ስለዚህ እንዳላችሁት ገንቢ ነው ማሳየት ጥሩ ነው። ብዙ ነገር ስለማናገር እንጂ ጥሩ ጥሩ የሚሰሩ ነገሮች መግለጽ ይቻላል። ይሄ ይሰራል። እናንተም ጭምር ከዚህ ቀደም ወደዛ ስትሄዱ የነበረው ሌሎቹ እንዲሄዱ ማድረግ ይቻላል። ከዛ አንጻር ነው። ስለዚህ ይሄ ይደረጋል የሚል ተስፋ አለኝ። በአጭር ጊዜ ውስጥ እየሄዱ እንዲያዩ ማድረጉ ተገቢ የሆነ ባለፈው ሳምንት ከተከናወኑና ውጤት ከተገኘባቸው ተግባራት መካከል ከሦስት መቶ በላይ ኢትዮጵያውያን ከሳውዲት አረቢያ ወደ ሀገራቸውን መለሳቸው አንድ እንደሆነም አምባሳደር ዲና አስታውሰዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ